ይህ ዋሽንግተን ዲሲ የሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። አሜሪካውያን በዛሬው ዕለት ከቤተሰብ ከወዳጅ ዘመድ ጋር ሆነው ዓመታዊውን የምስጋና ቀን በማክበር ላይ ይገኛሉ። በዜናችንም እንደገለጽ ነው፣ የአውሮፓውያኑ ህዳር ወር በገባ በአራተኛው ሐሙስ የሚውለው ይህ የምስጋና ቀን ወይም ታንክስጊቪንግ የመጪው አዲስ አመት መጀመሪያ ሰሞን በመሆኑ ድምቀቱ ከፍ ያለ ነው። አሉላ፣ በዚህ ዙሪያ ላይ አንድ ዝግጅት እያጠናቀርክ ነው። በነገራችን ላይ እንኳን አደረሰ፣ እንኳን አደረሰ አዲሱ እንኳን አብሮ አደረሰ ነው። በታሪክ ብዙ አመታት ወደ ኋላ የሚጓዘው ይህ ታላቅ ክብረ በዓል አጀማመሩ ለየት ያለ ገጽታ ይኑረው እንጂ የአገሬው ተወላጆች ብቻ ሳይሆኑ ዩናይት ስቴትስን አገራቸው ያደረጉ አያሌ ሚሊዮኖችም የራሳቸው ጭምር ካደረጓቸው ተወዳጅ ባህሎች ውስጥ አንዱ ሆኗል። ይህንም በዓል ለአመታት ከቤተሰባቸው አባላት ሌላ ከቅርብ ወዳጆቻቸው እና ጓደኞቻቸው ቤተሰቦች ጋር በጋራ ማክበር ልማዳቸው ያደረጉ የአንድ ቤተሰብ አባላት ባልና ሚስት ጋብዘናል። ወይዘሮ ዘነበ ወርቅ ተክሎ፣ ዶክተር ጉልላት ገበየው እንኳን ለምስጋናው ቀን አደረሳችሁ። በቅድሚያ እንኳን አብሮ አደረሰ እንኳን አብሮ አደረሰ ነው። ዛሬ እንግዲህ በዚህ በዩናይት ስቴትስ ታንክስ ጊቪንግ በመባል የሚታወቀው የምስጋና ቀን ቤተሰቦ የተሰባስበው የሚያከብሩበት አሜሪካውያን የተለየ ቦታ የሚሰጡት በዓል እንደሆነ ይታወቃል። በሮማ ሲኖሩ እንደሚባለው እናንተ ጋርም ባህሉ ስር የሰደደ ከራሳችሁ ቤተሰብም አልፎ ብዙዎችን የሚያካትት ይመስለኛል። እስኪ አጫውቱን በአመታት ውስጥ ቤተሰብ ሲወታችሁ ይሄን የምስጋና ቀን እንዴት ነው የምታከብሩት? ጎልላት ጀምር። አመሰግናለሁ አሉላ። አዎ እንዳልከው ሮማ ስትኖር እንደ ሮማኖች መሆን ስለሚያስፈልግ የዚህን ሀገር ካልቸሩን እየተከተልን እናከብራለን። ልጆቻችን በተለይ እዚህ ሀገር ተወልደው ስላደጉ ያው የዚህ ሀገር ልጆች ስለሆኑ እነሱም ካልቸሩን እንዲከተሉት አብረን እንግዲህ እናደርጋለን እና እንዳልከው የምናደርገው አክብሮት የእኛ ቤተሰብ ብቻ ሳይሆን በአካባቢያችን ያሉ ጓደኞቻችንም ተሰባስበን ከእነሱ ጋራ ነው የምናከብረው እና እነኝ ጓደኞቻችን ልክ የኛው አይነት ባክግራውንድ ስላላቸው ልጆቻችንም አብረን ያሳደግነው እና ወንድምና እህት እንደማለት ናቸው። አንድ ላይ እንደ ትልቅ ቤተሰብ ብለን ነው አክቹዋሊ የምናየው። ስናከብር በጣም ብዙ ቆይተናል። ከየት ብዬ እንደምጀምርልህ። ምን ያህል አመቱ ነው እንደው? ዘመኑ ትዝ ይልዎታል መቼ እንደሆነ የመጀመሪያውን የምስጋና ቀን በጋራ ያከበራችሁበት ጊዜ? በጣም ቆይቷል። ይህንን ቀን ስናከብር አክቹዋሊ ከልጆችም ከመወለዳቸው በፊት ጀምረን ነው። ለነገሩ እንግዲህ አጀማመራችን ወደ አስራ ዘጠኝ መቶ ሰማንያ አራት እንደ ፈረንጆች አቆጣጠር በዛ አካባቢ ነው የጀመር ነው። ተማሪዎች እያለን እዚህ ስለዚህ ቀን እናውቃለን። አንዳንድ ጓደኞቻችንም ቤት ሄደን አይተናል። ግን እንደ ቤተሰብ ቁጭ ብለን በራሳችን ስናከብር አይ ቲንክ የመጀመሪያው እንደሱ ይመስለኛል። ከሰላሳ ዓመታት በላይ የቆየ የቤተሰብ ታሪክ ያደረጋችሁት ነው። ትልቅ ቤተሰብ ብለዋል ዶክተር ግልላት ጓደኛሞች የነበራችሁ ልጆች አፍርታችሁ ለልጆቻችሁን በአገሩ ባህልና ደንብ መሰረት የምታሳድጉበት ወግ በደንብ እንዳደረጃችሁት ነው የተረዳሁት። ምን ያህል ቤተሰቦች ናችሁ ተቀራርባችሁ በዚህ ልማድ የምትሳተፉት? አሁን ከስድስት ቤተሰብ በላይ ነው ያለ። ነው መጀመሪያ ላይ ስንጀምር ሶስት ቤተሰብ ነበርን ከዛ የተለያዩ ቤተሰቦች እንደዚህ ጓደኞች እየተጨመሩ አሁን ከስድስት በላይ ነው ያለ። ነው በዚህ አመት ለምሳሌ እንግዲህ ጠቅላላ ፍክት የምናደርገው ሰው ወደ ሰላሳ አምስት የሚሆን ነው። ግሩም ወደ ወይዘሮ ዘነበ ወርቅ ልሻገር። ስለ ባህልና ወጉ ዶክተር ጉልላት በመጠኑ አንስተዋል። እስኪ የጓዳውን ባህልና ወግ ምንጨምር በኢትዮጵያ ባህል ለትንሣኤ ዶሮ እንደሚደረገው ለዚህ ልዩ የምስጋና ቀን በዓል ደግሞ ተርኪ የምትባለዋ ወፍ ዝርያ ናት፣ ትልቁ የበዓሉ አድማቂ። ሌሎች አብረው የሚቀመሙ በቤት ውስጥ የሚሰሩ ጣፋጭ ነገሮች የሚቀርቡባቸው የሚቀመምበት መንገድ ራሱን የቻለ ልማድ ነውና እስኪ ያጫውቱን እርስዎ። የሚገርምህ ነገር ስንጀምረው አጀማመራችን ታንክስ ጊቪንግም ለማክበር ሳይሆን ጉልላት ከመስሪያ ቤቱ ቦነሶች ምናምን የሚሰጡ ነገሮች ስለነበሩ አንደኛው ተርኪ ሰጧቸው ነበር እና ተርኪውን ይዞ ሲመጣ እኛ ምንም ገና እዚህ ሀገር መተን ስለሆነ ምን እንደምናረጋትም አናውቅም ነበር። የመጀመሪያው አመት በቃ ምንም እንደምናደርግ ስናወጣ ስናወርድ ተበላሽታ ጣልናት። የሚቀጥለው አመት ላይ አንድ የኔ ታላቅ እህት አምሳለ ተክሎ ትባላለች። እሷ ከቡር አሜሪካን ቤተሰቦች ጋር ብዙ ኖራ ስለነበረ ባህሉንም ስለምታውቀው እሷም እየረዳችን ተርኪዋን መቀቀል ጀመርን እና ከጓደኞቻችን ጋር በልማድ በታንክስ ጊቪኝም ሳይሆን በሌላም እንገናኝ ስለነበረ በቃ ይህንን ለምን ተርኪዋን እንጠቀምባት እና እንሰባሰብባት ብለን እንደዛ ነው ትራዲሽኑን በታንክስ ጊቪኝ የጀመር ነው። እዚህ ላይ መጨመር በሁለተኛው አመት ላይ ተርኪዋን ተሰርታ ግን ብዙ ጊዜ ያበሻ ምግብ እናደርጋለን እና ያበሻ ምግብ እንግዲህ ዶሮ ወጥ፣ ክትፎ ምናምን በቃ ልዩ ልዩ አይነት ምግብ አድርገን ተርኪዋ መካከል ተቀምጣ በመጀመሪያ አመት ተርኪዋን ማንም የሚነቃጠል እና በቃ ሰው ሁሉ እንጀራ በወጡን በርስ ተሰላበተ ተርኪዋን በቃ ምንም አትሆንም እና ዝምላቆች ብላ ቀረች። ዘነወርቅ ጥቀጤ አዎ፣ ሶስተኛው አመት ላይ በቃ ነገሩ ገባን እና ሁለተኛ ይህንን ነገር አንደባልቅም የፈረንጁን ባህል ለማስለመድ ከፈለግን የአበሻው ምግብ መቅረት አለበት እና ልክ የዚህን ሀገር ባህል የሚያደርጉትን ነገር በሙሉ ማድረግ አለብን ብለን የሀበሻውን ምግብ አወጣ ነው፣ ከምግብ ሊስት ውስጥ እሱ ከወጣ በኋላ ተርኪውና ያው፣ ብዙ የተከተልነው ትንሽ በጥቁር አሜሪካኖችና ና በነጮች መካከል ያለ ልዩነት አለ። የምግብ አሰራርና የጥቁር አሜሪካኖቹን የያዘ እሱን ሊስት አድርገን፣ እንዳልኩ እህቴ እዛ ፋሚሊ ውስጥ ኖራ ስለምታቅ ስለነበረ እሷም እየረዳችን እሱን መስራት ጀመርን ማለት ነው እና የእኛንም ሀገር የእኛን እውቀትና ይሄ አቀማመሙን ኢትዮጵያኖቹ በሚወዱት አይነት እያደረግን መስራት ጀመርን። ይሄ ሁሉ ሲሆን ልጆቹ ገና አልተወለዱም። ወዲያው መወለድ ሲጀምሩ ደግሞ እነሱ ደግሞ ለምግብ እንትን ሲሉ በቃ ለእነሱም የዚህ ነገር አንድ ካልቸርን እስቲ ይማሩ፣ ሁሉን ነገር የምናደርገው በራሳችን ካልቸር ብቻ ስለሆነ የዚህንም ሀገር ካልቸርን እናድርግ የሚል ሀሳብ ስለመጣብን በቃ ስትሪክትሊ የዚህ ሀገር ብቻ እንዲሆን እዚህ ሀገር አሜሪካኖቹ በሚያከብሩት ሁኔታ እናድርገው ምናምን በሚል እንደዛ ነው የምናደርገው። እና በጣም ጓደኞቻችንም እየለመዱት ጣዕሙን በፊት አንበላም የሚሉ የነበረው በኋላ እንደውም በጣም እየወደዱት እየወደዱት አይነት እየጨመርን የአይነቱን መጠን እንግዲህ ብዙ አይነት ነው የሚሰራው። በታንክስ ጊቪንግ እንደምታውቀው እንደው ለማጓጓት ጣልቃ ሌገባ ነው። ወይዘሮ ዘነበ ወርቅ እንደው አሁን የራት ሰዓት ገና አልደረሰም፣ እኩለ ቀን ላይ ነው እየተወያየን ያለ ነው። ኋላ ላይ ራት ከሚቀርበው አድማጮቻችን እንደው በጥሩ ስሜትም እንዲያስቡን ምን እንደሚመስልም እግረ መንገዱን ለአድማጮች ለማሳየት እንደው ለማስተዋወቅ ያህል እስኪ ምን አይነት ምግቦች ነው ያለው? ምሳሌ ያቺ ተርኪዋ ያው በጣም በጣም አምራ መካከል ላይ ትቀመጣለች። የቀሩት ይሄ የአበሻ የሚመስል ኮለር ግሪንስ እንደ ጎመን ያለ የተቀቀለ ማካሮኒን ቺዝ አለ። እንደ ሚትሎፍ አይነት የሚባሉ ምግቦች፣ ኮርን ብሬድ ብዙ ናቸው የሚሰሩትና ሜይቢ ጉልላት ደግሞ ማሽ ፖቴቶ የተዳጠ ድንች እንደ ማለት ነው። አዎ ግን በጣም ተቀምሞ ስለሆነ የሚቀርበው በጣም በሚያምር ሁኔታ ነው፣ ዴኮሬት ተደርጎ በየአመቱ እያሻሻል አዳዲስ የምግብ አሰራር ዘዴ እየተማርን እየጨመርን እያሳመር ነው እና ሰፋ ባለ መንገዱ ነው የሚቀርበው። ከዛ ውስጥ እንግዲህ ያልጠቀስኳቸው ደግሞ አንዳንድ ምግቦችም አሉ ያልተነሱ። እንደዛ ነው የሚሆነውና ሰው በጣም በናፍቆት ነው የሚጠብቀው። እንግዲህ ከሌሎቹ ጥያቄዎች ጋራ ደግሞ ሌሎችን እንመለከታለን። ለሰው ቅርብ ለማድረግ ያህል ባጠራሩ በሀገሩ ደንብ ነው ያስተዋወቃችሁትና በግርድፍ ለመመለስ ልሞክር። የበቆሎ ዳቦን ብለው ኮርን ብሬድ የሚባለውን ለየት ያለም ቢሆን የብርንዶ ዳቦም ስጋ ተፈጭቶ በተለየ ስሜት በተለየ ሁኔታ የሚዘጋጅ ነው። ሜትሎፍ ያሉት ለሰውነትም ለዓይንም ስንቅ የሚሆን ነው። ምግቡን ብቻ ማቅረብ ሳይሆን አሳምራችሁ ነው የምታቀርቡት። በጣም አዎ። እሱ ላይም በጣም ብዙ ጊዜ እናጠፋለን። እንደሚያምር አድርገን አንድ ነገር ምንድነው ብዙ ስለሆንን ጠረጴዛችንን አስፍተን አስፍተን በተቻለ መጠን እንግዲህ በእድሜ ለየ ነው። በኋላ ላይ ልጆቹ እያደጉ ሲመጡ እነሱ ለብቻቸው ሌላ ቴብል አድርገን ሌላ እናደርጋለን። ለትልልቁ ሰው ደግሞ ትልቅ ጠረጴዛ አርገን ግን በተቻለ መጠን በቃ ቆንጆ አርገን የዚህን ሀገር ዴኮሬት የሚያደርጉትን አይነት አድርገን አሳምረን እዛ ላይ ነው ሁሉ ሰው ቁጭ ብሎ የሚበላው። ከመጀመሩ በፊት ሁሉ ሰው እስከሚመጣ ይጠበቃል። ሰዓቱን እንወስናለን። በሰዓቱ ነው የምንጀምረው ሁሉ ሰው ሲመጣ አሁን ልጆቹ ካደጉ በኋላ እጅ ለእጅ ተያይዘን ከልጆቹ መሀል ብዙ ጊዜ የሚጸልየው የአቶ ንጉሴ ልጅ ተስፋዬ ይጸልያል። ሁሉ ሰው እጅ ተያይዞ እዚህ ስላደረሰን ወደፊትም በዚሁ እንድንቀጥል፣ ወዳጅነታችን ፍቅራችን እንዲቀጥል እና ለኢትዮጵያም ለዓለምም ሰላም እንዲሆን አድርገን ነው ምንጀምረው። በጣም ግሩም። ትልቁ ጥያቄ ተመልሷል። የምስጋና ቀን ነውና ምስጋናና በረከቱን በዓሉ ከምግቡ ጎልቶ የሚወጣበት የሚመሰገንበትን ሁኔታ ማየት ነው። በግላችሁ ግን ዶክተር ጉላት እርሶን ባስቀድም በቤተሰቡ በአቅራቢያው ባሉ ጉዳዮች ሊገለጽ ይችላል። ዘንድሮ ምን ያመሰግናሉ? በጋራ ከምታደርጉት በተጨማሪ ዘነበ ወርቅ እንዳለችው ምግቡ ከመጀመሩ በፊት ተስፋዬ ጸሎት ያደርጋል። ከዛ በፊት ግን እያንዳንዳችን ምን እንደምናመሰግን እንድናስብ እንጠይቃለን። በዚህ ዓመት በተለይ አሁን የምንሳተፈው እኛ ቤተሰብና ሌሎች እዚህ ያሉት ቤተሰቦች ብዙ ውጣ ውረድ ያሳለፉበት ጊዜ ነው። እንደ አጋጣሚ ሆኖ በቤተሰቦቻችን ወንድሞች፣ እህቶች አልፈዋል። በጣም ሲሪየስ ሲሪየስ የሆነ ህመም አጋጥሞ ነበር እና ይህንን ሁሉ አሳልፈን እዚህ መድረሳችን በጣም ትልቅ ምስጋና የሚያስፈልገው ነገር ነው ብለን ይሄ ራሱ ለመሰባሰብ መቻላችን ቤተሰቦቻችን አንድ ላይ መሆናቸው ከእንደዚህ አይነት ትራጀዲዎች ሁሉ በኋላ ተገናኝተን እንደዚህ አብረን መሆናችን። ሌላ አንድ ነገር ለማለት የምወደው የምስጋና ቀን በሚደረግበት ጊዜ ሁላችንም ማሰብ ያለብን የመጀመሪያው የምስጋና ቀን ተብሎ የተደረገው እንግዲህ እዚህ ሀገር ሴትል ባደረጉ ፒልግሪምስ እና አካባቢያችሁ በነበሩ በኔቲቭ አሜሪካንስ በነሱ መካከል የተደረገ ዲነር ነው። ሲወርድ ሲዋረድ የመጣው የምናየው ኔቲቭ አሜሪካኖቹ ታሪክ ብዙ አይሰማም እና እነሱም መረሳት እንደሌለባቸው ልክ ነው። እሱን ለማስታወስ እናመሰግናለን። ቀደም ያለው ያን የሰነበተ ታሪክም እናስብ እናስታውስ ነው ያሉት። ፈተናዎች ላልፈው የሚመሰገንበት ቦታ መብቃቱ ራሱ በራሱ ትልቅ ነገር ነው። ወይዘሮ ዘነበ ወርቅ ተክሎ ለእርሶም የመጨረሻ እድል ስጥ፣ ምናልባትም ዶክተር ግዱላት ካሉት ጋር ይጋራሉ። እርሶስ በዚህ ዓመት የተለየ ምን ያመሰግናሉ? አዎ በጣም ነው የምጋራው። ብዙ ያላሰብናቸው ሰዎች በመታመም በሞት የተለዩን አሉ። አጠገባችን ከሚመጡ ሰዎች መካከል ሳይሆን ወንድሞችና እህቶች እንደዚሁ በሽታም ችግር ላይ ነበሩ ነበሩ። ለሱ ሁሉ በቃ አንድ ላይ ተሰባስበን በጓደኝነትም በዝምድናም ሳንለያይ እዚህ ደረጃ በመድረሳችን ልጆቻችንን አሰባስበን እዚህ ደረጃ ላይ በማድረሳችን ወደፊትም ደግሞ ይሄን ለልጆቹ ለማስረከብ እድሜያችንን እየገፋ ስለሆነ ተስፋ የምናረገው ልጆቹ ይህን ተቀብለው ደግሞ ወደፊት ደግሞ አቅማችንም አሁን እየደከመ ሲመጣ የሚቀጥሉበት ሁኔታ ድሮ ያላሰብናቸው አዳዲስ እድሎች እያየነበት ሁኔታ ነው። በፊት እንደ ቀልድም እንደ ጨዋታም እንደ መሰባሰብ ነበር። አሁን ግን ይህን ጥቅሙን እያየንበት አሁን፣ ለምሳሌ ይጸለ ያለ ያልኩህ ልጅ ተስፋዬ ንጉሴ ከኬኔቲኬት ነው የሚመጣው። ሌሎች ዘመዶቻችን ከልዩ ልዩ ሀገር ነው የሚመጡት፣ ከካናዳ በዚህ አመት የመጣች እህቴ ያለች ለሀያ ምናምን አመት ያልመጣች እና እንደዚሁ በቃ እየሰፋ ድሮ ያላየናቸው፣ ያልተገናኘናቸው ያልተገናኘ ናቸው ቤተሰቦች ወንድሜ እንደዚሁ ከሌላ ቦታ ይመጣል ከባለቤቱ ጋር እና ያሰባስባል። ለካ ወደ ሌላ ቁም ነገር የሚወስድ ነገር ነው ብለን የተመኘነው ነገር ነው እና ለሱ በጣም ታንክፉል መሆናችንን ይሄ ነው ትልቅ ኦፖርቹኒቲ የሰጠን እና የተማርንበት ያላሰብናቸው የተማርናቸው ነገሮች ናቸው። በጣም ደስተኞች ነን ለዚህ እድል በመብቃታቸው። መጨረሻ አሉላ፣ ጓደኛህን ይዘህ ዛሬ ማታ ብትመጣ፣ ኦነስትሊ የእኛን ደግሞ ደስታ የበለጠ ትጨምረዋለህ። ሌሎችን ደግሞ ወጣቶችን በአይነታ ያለ እና ኦልዌይስ በጣም የምንወድህ ጋዜጠኛ ነህ። ብትመጣ በጣም ደስተኛ ነህ። ኦፊሻሊ ጥሬና አቀርባለሁ ላንተ እንደዚሁ የእሷን ሸር አደርጋለሁ እና ዛሬ እንግዲህ እንጠብቃለን ከነ ጓደኛ። እሺ አድማጮች፣ ፊት ግብዣው ደርሶኛል። በጣም አመሰግናለሁ። ይህ የቤተሰብ መሰባሰቢያ መሰባሰቢያና መጠያየቂያ በዓል ወጣቶቹ ልጆቻችሁ የራሳቸውን መንገድ ተከትለው ደግሞ በአሉን ይዘው እንዲሄዱ ያላችሁትን ከወጣቶቹ አንዱን አወያያለሁ። ገጠመኞቻቸውን በመጠኑ ወደ ኋላ ላይ እናገኛለን። ወይዘሮ ዘነበር ተክሉ፣ ዶክተር ጉልላ ገበየሁ፣ በድጋሚ መልካም ምስጋና ቀን። እግዜር ይስጥልኝ። አመሰግናለሁ። አመሰግናለሁ።